የህዝብና የሀገርን ጸጥታና ደህንነት ለማስጠበቅ የሀገር መከላከያ ሰራዊት፣ የፌዴራልና ክልል ፖሊሶች፣ በተጨማሪ በየክልሉ የሚገኙ የልዩ ኃይልና ሚሊሻ ተቋማት ይጠቀሳሉ። የልዩ ኃይልና ሚሊሻ ተቋማት ምስረታና እንቅስቃሴ ህገ መንግስታዊ መሰረት፣ እንዲሁም የእንቅስቃሴያቸው ሁኔታ እየተነሳ በተለያዩ ጊዜያት የሙግት መነሾ ሲሆኑ ባሽተዋል። እነዚህ ሙግቶች አሁን አሁን ኢትዮጵያ ውስጥ ግጭቶች መበራከታቸውን ተከትሎ እንደ አዲስ ተቀስቅሰዋል። ለዛሬ በኢትዮጵያ ወቅታዊና መጻኢ የሰላም ሁኔታ ውስጥ የእነዚህ ተቋማት ሚና ምን መምሰል እንዳለበት ለመነጋገር፣ አዎንታዊም ሆነ አሉታዊ አስተዋጽኦአቸውን ለመዘከር ሦስት ተወያዮችን ይዘን ቀርበናል። ተወያዮችን እንተዋውቅ። አቶ ፍሬህይወት ሳሙኤል የቀድሞ የደቡብ ብሔሮች ብሔረሰቦችና ሕዝቦች ጠቅላይ ፍርድ ቤት ዳኛ ሆኖ ሰርተዋል። በምርጫ 97 ማግስት የተከሰቱ ግጭቶችን እንዲያጣራ የተቋቋመ ኮሚሽን ሊቀመንበርም ሆነው አገልግለዋል። በአሁኑ ሰዓት በዚህ በዩናይትድ ስቴትስ ውስጥ ነዋሪ ናቸው። ሁለተኛው ተወያይ ብርጋዴር ጀነራል ካሳዬ ጨመዳ ናቸው። ብርጋዴር ጀነራል ካሳዬ በቀድሞ የኢትዮጵያ ጦር ውስጥ በከፍተኛ አመራርነት ያገለገሉ በጦር ትምህርት ቤትና ጦር ሜዳ ውሏቸው ያካበቷቸው ልምዶች አሁን ድረስ ለኢትዮጵያን በተለያዩ መድረኮች በመጽሐፍም ጭምር እያካፈሉ የሚገኙ ናቸው። ከአዲስ አበባ አብረውን ያመሻሉ አቶ ስዩም አሰፋ ሦስተኛው ተወያያችን ናቸው። ኢትዮጵያ ውስጥ የሚካሄዱ ፖለቲካዊና ማህበራዊ ክንውኖችን በንቃት የሚከታተሉ የጎሳ ፖለቲካ በህግ ይታገድና የልዩ ኃይልና ሚሊሻ እንቅስቃሴ ላይ ገደብ እንዲኖር በሚጠይቁ ዘመቻዎች አስተባባሪነትም ይታወቃሉ። ነዋሪነታቸው በዚህ በዩናይትድ ስቴትስ ውስጥ ነው። ሁላችሁንም በአድማጮች ስም ለዚህ ውይይት ፈቅዳችሁ ስለተገኛችሁ በጣም አመሰግናለሁ። እናመሰግናለን። ድሉ ስናመሰግናለን በአሁኗ ኢትዮጵያ ውስጥ የክልል ልዩ ኃይሎችና ሚሊሻዎች ወቅታዊ ሚና ምን መልክ እንዳለው የራሳችሁን ግንዛቤ በመጀመሪያ አስቲ ያጋሩን። እነዚህ ተቋማት እየተጫወቷቸው ያሏቸውን በጎም ሆኖ በጎ ያልሆኑ ሚናዎችን ማነሳሳት ይቻላል። ከአቶ ፍሬህይወት ልጀምር። እስቲ እነዚህ በየክልሉ የተቋቋሙ ልዩ ኃይል ተብሎ የተቋቋሙት በመከላከያ ደረጃ የተደራጁ ናቸው እያንዳንዱ ክልል በ በፌዴራል መንግስት ህገ መንግስት መሰረት ሳይሆን በራሱ በውስጥ ባሉ ህጎቹ መሰረት ያቋቋማቸው ናቸው። እኔ ከአስተዋጽኦአቸው ይልቅ በጣም የሚያሰጋኝ አሁን ባለንበት ሁኔታ ማለት ነው። በተጨባጭ ሁኔታ ትልቅ ስጋት ነው የማየው። ማለት እኔ አጠቃላይ በጣም አወንታዊ የሆነ ጎን ያለው መሆኑ እንደተጠበቀው ሆኖ ግን እኔ አሉታዊ ጎኑን ነው በጣም በሲጋር የማየው። አመሰግናለሁ። ብርጋዴር ጄኔራል ወደ እርሶ ልምጣ። በእርሶ ምልከታ የእነዚህ ተቋማት ወቅታዊ ሚና ምን አይነት መልክ አለው ብሎ ያስባሉ? የመጀመሪያው ተናጋሪን ሀሳብ ሙሉ በሙሉ እጋራለሁ። አንደኛ የተቋም ህገ መንግስቱ ውስጥም የሌለ ነው እንደው ከነባራዊ ሁኔታ የሚነሳ መጀመሪያ ለምሳሌ በንጉሠ ነገስቱ አገዛዝ ዘመን መደበኛ ሰራዊት ከሁሉም ብሔረሰብ የተወጣጣ፣ ለመደበኛ ፖሊስ ሰራዊት ደግሞ ከሁሉም ብሔረሰብ የተቀጠረው ወይም የተመለመለ ፈጥኖ ደራሽ ሰራዊት የሚባል ደግሞ እንደ ዛሬ ፌዴራል ፖሊስ ሙሉ ፓራ ሚሊተሪ ስልጠና የወሰደ እና በቂ የመነቃነቂያ ትጥቅ ያለው ነው። ይህም ከህብረተሰቡ የተመለመለ ነው። ወገን ሳይ ወእሱ ወገንተኛ የሚሆነው ለህጉ ነው እንጂ ለዛ ለብሔሩ አይደለም። በደርግ ጊዜ ፈጥኖ ደራሽ የሚባለውን ከጦርነት አኳያ ካለበት ችግር አፍርሶ ወደ መደበኛ ሰራዊት ነው የከላቀለው። አሁን ባለው ተጨባጭ ሁኔታ ምን እያየው ነው የተመለመለው? ለምሳሌ ከኦሮሚያ ከሆነ ከኦሮሚ ኦሮሚያ ልጆች ብቻ ናቸው የሚመለመል እና አንድ ነገር በዛ አካባቢ ከተከሰተ ለምሳሌ በዛቸው አንድ መንደር ውስጥ ከሁሉም ብሔረሰብ የተውጣጣ ሰው በኑሮ ምክንያት ቀድሞ ወጥቶ የሚኖር አለ። በአንዱ ከአንዱ ጎሳ ጋር አንድ ነገር እንትን ከተባለ የሚያበላው ለራሱ ነው እንጂ ለህቁ አድልቶ ፍርድ እና ትንፍትን የሚሰጥ አይደለም። አስጊ ነው። ከአቀ ከሀገሪቱ አቀም በላይ ከበጀቷ መያዝ ከሚገባት ሰራዊት በላይ ነው የተያዘ በኋላ ዘንድሮ ላይ ይመጣለን ወደ አቶ ስዩም ልምጣ ደግሞ በዚሁ ሀሳብ ላይ የሚጨምሩትን የእርስዎን መልከታ ደግሞ እንዲያጋሩን ይሁን እስቲ። አመሰግናለሁ። ከሕግ አኳያ ዳኛ ፍሬ ሕይወት የተናገሩት እንዳለ ሆኖ ከልምድና ከእውቀት አኳያ ደግሞ ብርጋዴ ጄኔራል ካሳዬ ጨመዳ የተናገሩትን ሙሉ በሙሉ እቀበለዋለሁ። እኛም ይህንን ዘመቻ በሕግ ይታገዱ ወይም ወደ ፌዴራል መከላከያ ሰራዊት ስር ይጠቃለሉ ብለን ስንጀምር በሀገሪቱ ውስጥ ያሉ ችግሮችን በማስተዋል ነው። በእነዚህ ልዩ ኃይሎች ምክንያት ከሶማሌ ክልል ወደ አንድ ሚሊዮን የሚጠጉ የኦሮሞ ተወላጆች ተፈናቅለዋል። ከሌሎች ክልሎችም እያን እንደዚሁ አይነት ሁኔታዎች አሉ። እነዚህ ነገሮች ባሉበት ሁኔታ ሀገር እንደ ሀገር የመቀጠሏ ሁኔታ አሳሳቢ ነው። እርስ በርሱ ክልል ከክልል ጋር ትልቅ ትከሻ እየተለካካ ለሀገር መፍረስ ምክንያት የሚሆን ሰራዊት እየተገነባ ነው እና ይሄ ከወዲሁ ቁጥጥር ካልተደረገለት አስቸጋሪ ሁኔታ ይፈጠራል፣ የሚል እሳቤ ይዘን ነው የተነሳ ነው። በአጠቃላይ ይህ መደበኛ ያልሆነ ሰራዊት በሕገ መንግስትም ድጋፍ የሌለው በብሔር የተደራጀ ሰራዊት ለሀገር መጥፋት ወደፊት አገር እድገት ጎዳና ልትሄድበት የሚችለውንም ነገር ያደናቅፋል ብለን በማሰብ ነው። ቀደም ብላችሁ ሶስታችሁም እንግዲህ ጠቃቅሳችሁታል። የእነዚህ ተቋማትን ህገ መንግስታዊነት አጠያያቂነት እነዚህ ተቋማት ህገ መንግስታዊ መሰረት በእርግጥ የላቸውም የሚለው ጉዳይ አከራካሪ ከሆነ ሰንብተዋል። አቶ ፍሬ ህይወት በህጉ ዘርፍ ልምድ ስላለሁት ይህንን ሊያብራሩ ልን ይችላሉ። በእርግጥ እነዚህ ተቋማት ሲቋቋሙም ሆነ ከዚያ በኋላ እንቅስቃሴ ሲያደርጉ የሚጣቀስባቸው ህግ የለም ወይ? በተወሰነ ደረጃ የተወሰኑ መከራከሪያዎች ሲቀርቡ ክልሎች የራሳቸውን የፖሊስ ኃይል የማዋቀር ስልጣን ተሰጥቷቸዋል። አንዳንዶቹም እነዚህ ልዩ ኃይሎችም ልዩ ፖሊስ ተብለው የተቋቋሙ ስለሆኑ ከፖሊሱ ክፍል ውስጥ የሚመደቡ ተደርጎ መታየት አለባቸው ብለውም የሚሟገቱ አሉ። እሺ፣ አመሰግናለሁ። ሀብታሙ፣ ይህ ነገር ህገ መንግስታዊ አይደለም። መጀመሪያ ነገር የፌዴራል ህገ መንግስት አንቀጽ ሀምሳ አንድ ስድስት ኒውስ አንቀጽ ስድስት ላይ የሀገርን እና የህዝብ መከላከያና ደህንነትን እንዲሁም የፌዴራል መንግስት የፖሊስ ሀይል የማደራጀት ስልጣን እና የመምራት ስልጣን ለፌዴራል መንግስቱ ነው የተሰጠው ያ ማለት ፖሊስን በክልልም በፌዴራል ማቋቋም የሚቻል ሆኖ መከላከያን እና ደህንነትን ፌዴራል መንግስት ብቻ ነው የሚያቋቁመው አንቀጽ ሀምሳ አንድ ኒውስ አንቀጽ ስድስት ስለዚህ የሀገር መከላከያና ደህንነትን ለፌዴራል ብቻ ነው የሚሰጠው። ስለዚህ ከዛ ደግሞ በዛው በፌዴራል ህገ መንግስት አንቀጽ ሀምሳ ሁለት ላይ የክልል ስልጣንና ተግባርን በሚደነግገው ስር አንቀጽ ሀምሳ ሁለት ንዑስ አንቀጽ ሁለት ሰ ላይ ለክልል ስልጣን ሲሰጥ የክልሉን የፖሊስ ሀይል ያደራጃል፣ ይመራል፣ የክልሉን ሰላምና ጸጥታ ያስጠብቃል ነው የሚለው። ስለዚህ ለክልል የተሰጠው የፖሊስ ሀይል የማደራጀት የመምራት ስልጣን ነው የሚሰጠው ህገ መንግስቱ ይሄ ማለት ፖሊስ ስንል ዓለም አቀፍ የሆነ ስታንዳርድ አለው የሚሰለጥንበት በቅርጽም በይዘትም የፖሊስ በየትኛውም ሀገር ዓለም አቀፍ ስታንዳርዱ በቅርጽም በይዘትም ከመከላከያ ይለያል። ስለዚህ ስሙን ፖሊስ ብለን በመከላከያ ይዘት ልናደርገው አንችልም። ይዘትና ቅርጽ ስንል ምን ማለት ነው? የሚሰለጥኑበት አሰለጣጠን፣ የሚታጠቁት መሳሪያ፣ የሚታዘዙበት እዝ፣ የሚሰሩት የስራ መዘርዝር፣ የእያንዳንዱ ዝርዝር አካሄዶች በሙሉ የይዘት ጉዳይ ነው የሚሆነው። በቅርጽ ደረጃ ስንል ደግሞ ስሙን ማን እንዴት እንበለው፣ እንዴት እናቋቁመው የሚለው የሕግና የጥቅል የሆነ ነገር ነው። የክልሎች ማቋቋም የሚችሉት ማንኛውንም የአለም አቀፍ ስታንደርድ በተከተለ መልኩ ፖሊሲን ነው ማቋቋም የሚችሉት። ስሙን አሁንም ቢሆን ፖሊስ ብሉም አይገላገሉም። ምክንያቱም እነዚህ ሰዎች የሰለጠኑት በፖሊስ የሙያ ዘርፍ አይደለም። አደረጃጀታቸውም የፖሊስ አይደለም። መሳሪያቸውም የፖሊስ አይደለም። ሲነሊቦናቸውም የፖሊስ አይደለም። ተሊኳቸውም የፖሊስ አይደለም። ስለዚህ ክልሎች በህገ መንግስቱ መሰረት ፖሊሲን እና ፖሊሲን ብቻ ነው ማደራጀት የሚችሉት። ይህንን ነው የሚለው በህገ መንግስቱ አንቀጽ አንቀጽ ሀምሳ አምስት ንዑስ አንቀጽ ሰባት ላይ የፌዴራል መንግስት የሀገርን የህዝብ መከላከያ የማደራጀት አደረጃጀቱን ይወስናል ይላል። እንዴት እንደሚደራጁ እራሱ መወሰን ያለበት የፌዴራል መንግስት ነው። ይህ ሲባል በአገሪቱ ውስጥ በየትኛውም ደረጃ የሚደራጅ የመከላከያ ይዘት ያለው አካል አደረጃጀቱ ምን መሆን እንዳለበት መወሰን ያለበት እራሱ ፌዴራል መንግስት። አሁን ፌዴራል መንግስትን ሰራዊት መከላከያን ሰራዊት ስሙን ቀይረን ፖሊስ ብንል ይዘቱን ይዘቱ እንዳለ ሆኖ ፖሊስ ብለን መቀየር እንደማንችለው ሁሉ የክልሉንም ፖሊስ ሌላ ስም ቀይረ ነው ወይም መከላከያን ሌላ ስም ቀይረ ነው ማድረግ አንችልም። እዛው ህገ መንግስት ላይ የሀገሪቱ የመከላከያ ሰራዊት ከየትኛውም የፖለቲካ ወገንተኝነት ነጻ እንዲሆን ህገ መንግስቱ ይደነግጋል። አንቀጽ ሰማንያ ሰባት ንዑስ አንቀጽ አምስት እነዚህ በክልል የተደራጁ በመከላከያ ደረጃ የተደራጁ ይሄ የመከላከያ የክልል መከላከያ ሰራዊት በስሙ ሊጥራው ከተባለ ወገንተኞች ናቸው ከስማቸውም ጀምሮ ከአደረጃጀታቸውም ጀምሮ ከሚታዘዙበት ጀምሮ በጀት ከሚያገኙበት ጀምሮ ወገንተኞች ናቸው ስለዚህ እንደውም በመከላከያ ደረጃ እንኳ ብለን የህግ ክፍተት እንኳ ብንፈልግ የህግ ክፍተት የለውም እንጂ የህግ ክፍተት እንኳ ብንፈልግለት አሁን ሄደው እንደገና አንቀጽ ሰማንያ ሰባት ልዩስ አንቀጽ አምስት ስር የፖለቲካ ወገንተኛ መሆን አይችሉም በሚለውም ይያዛሉ። ምክንያቱም በቅርጻቸውም በይዘታቸውም፣ በአደረጃጃታቸውም፣ በበጀታቸውም በሚያገኝ በትዛዝ እነዚህ ወገንተኞች ናቸው። ስለዚህ ከዛ መስፈርት አይወጡም። ሁለተኛ የጠየቅከው ጥያቄ አለ። በክልል ህገ መንግስትና በክልል አዋጅ ተቋቁሞ እስከሆነ ከሆነ ብለሃል፣ እንደዚህ አይነት ሀሳብ አንስታል። በግልጽ ለመናገር የፌዴራል መንግስትን የሀገሪቱን ህገ መንግስት የሚቃረን ህግም ሆነ ህገ መንግስት በክልል ያለ የፌዴራል መንግስቱን የሚቃወም ከሆነ ሲጀምር ስራ ላይ ሊውል አይችልም። ስለዚህ ህጉ በዛ ህግ መሰረት እንደ መከላከያ ተደራጅተናል የሚሉም ከሆነ የፌዴራልን መንግስት ተጻርኖ ወይም ተቃርኖ የተቋቋመ የወጣ ህግ ሊሆን ከሚችል ውጪ ለእነዚህ አካላት በመከላከያ ደረጃ እንዲደራጁ ወይም ህገ መንግስታዊ መብት አይሰጥም። አገሪቱን የሚገዛው የበላ ህግ ህገ መንግስቱ ነው። አይፈቅድላቸውም። ወደ ብርጋዴር ጄኔራል ካሳይ ልመለስና እርስዎ በቀደመው መንግስት ውስጥ በከፍተኛ የጦር ኃላፊነት ውስጥ የቆዩ ሰው ኖት። ከጦር ሳይንስ አንጻር የእነዚህ ተቋማት አደረጃጀት አደገኛ ነው ብለው የሚያስቡ ይመስለኛል። ለዚህ የሚያቀርቡት ምክንያት ምንድን ነው? በመጀመሪያ መደበኛ ሰራዊት እንደምታውቀው የአገሪቱን አንድነትና ድንበር መጠበቅ ነው። ፌዴራል ፖሊስ ደግሞ ከመደበኛ ፖሊስ አቅም በላይ ለሆነ ነገር በፌዴራል ፖ መንግስት አዞ እርምጃ የሚወስድ ነው። መከላከያ ከሚገባ እሱ ይግባ ተብሎ ነው። ከዚህ ውጪ በጃንን ጊዜ ሆነ በሰርግ ጊዜ አደረጃጀት ሌላ የተለየ የለም። የአሁኑን የክልል ሰራዊትን ግዳጅ ስትመለከተው ክልሉን ለመጠበቅ ነው ይላል። ማን ከማን ነው የሚጠበቀው? እኛም እዚህ ላይ ነው በደንብ አድርገህ አጤና መመልከት ያለበት። ይህ ወያኔ ኢትዮጵያን ለመበዝበዝና ጊዜው ሲያመችለት እኛም በማባላትና በማዳከል ድብቅ ዓላማውን ያውን መገንጠልን ለማሳካት ብሎ የሸረበው ደባ ነው። እኔ በተጨባጭ ማስረጃ ላስረዳ እችላለሁ። ልክ የዚህ ለውጥ ንፋስ እንትን እንዳለ የሱማሌው ክልል ፕሬዚዳንት አብዲኖ ምናምን የሚሉት ሰውዬ ሁራ ኮሬጂ ብሎ ለመገንጠል እንትን ብሎ ነበረ። እግዚአብሔር የኢትዮጵያ አምላክ ረዳንና ይሄ መንግስት ተረባርቦ እንትን አለ እንጂ ትንሽ በዛ እንትን ቢል ኖሮ እነሱ በገንዘባቸውም ባላቸውም እንትን ሌሎችም ክልሎች ምሳሌ ጉጂና ጌዴኦ ሲባላ አይተናል። በዚህ በለውጡ ሂደት ውስጥ አማራ እና ቤንሻንጉል ጉሙዝ ሲባላ አይተናል። እነሱም ከላይ ሆኖ ግርግሩ ከተመቸ ሀገሪቷን ያተራምሱ ነበረ። ያ ሳይሆን ቀረም። የህዝብ አመፁ ገፋና የዛር የዛሬ ውሎች በማምጣቱ ወደ ስልጣን እንመለሳለን ብሎ በአንዳንድ ቅሬታቸውና ባላቸው ገንዘብ የተለያዩ ክልሎች ውስጥ ይሄ ልዩ ኃይል ባለበት አካባቢ በሙሉ አንዳንድ እንቅስቃሴ አድርገዋል። መቼም በቁጥጥር ስር ዋለ። አሁን ያለው መንግስት እሱ የፈጠረው ነገር አይደለም፣ ወረሰው፣ ውርስ ነው። ይ ነገር ይሄ ውርስ ደግሞ ህጋዊ ነገር አይደለም። ጉዳቱ በመጠኑም ቢሆን ታይቷል። ይሄ ነገር ህገ መንግስታዊም አይደለም፣ በተግባርም አይተናል፣ ጎጂ ነው። ግን እነዚህ ሰዎች በስራም ይሁን በቀጥረው ሰራዊቶ ነው። ስለዚህ መደረግ ያለበት ነገር እድሜያቸው የገባውን በጡረታ ወጣት የሆኑትን መልምሎ ጥሩ የትምህርት እውቀት ደረጃ ያላቸው ወደ ፌዴራል ፖሊስ ከጥቶ ኢንቴንሲቭ የሆነ ስልጠና ሁሉንም ወታደራዊ ትምህርት ከወሰዱ በኋላ በመላው ኢትዮጵያ ውስጥ እንዲበተኑ ማድረግ ነው። ሁለተኛ ነገር የአገሪቷ በጀት ይችለዋል እንዴ? ነው ትግራይን ውሰደው። በትንሹ ዛሬ ምን ያህል እንደጨመረው አላውቅም። በፊት ሰባት መቶ ሺ ሚሊሻ ነበረው። ሰባት መቶ ሺ የኢትዮጵያ ሰራዊት እኮ መደበኛ ሶስት መቶ አምሳ ሺ አይደል? እንትን አማራውም ውሰደው፣ ኦሮሚያም ውሰደው፣ ሌሎችንም ውሰደው። እኛ አገርን ገንባ እንዴ፣ ይህንን ሀይል ለልማት እናውለው ወይስ ለጥፋትና ለከንቱ እንትን ይበል። ከዚህ አዙሪት እነሱ እንትን ካልወጡ ውስጥ ይሄ መንግስት በንቃት አይቶ አሁን እኔ የተሰጠው ሀሳብ መሰረት ይህንን ነገር በጊዜ ያስተካክል። ምልክት አይተናል። ነገር ደግሞ አንድ ነገር ከመጣ የበለጠ ጉዳት ነው የሚያመጣው። አመሰግናለሁ። ብርጋዴር ጄኔራል እንግዲህ የክልል ልዩ ኃይሎች በህግ መታገድ አለባቸው ወይንም ደግሞ በፌዴራል ትእዛዝ ስር መውደቅ አለባቸው የሚሉ ሀሳቦችም ሲንሸራሸሩ ሰምተናል። በእርግጥ እነዚህ ተቋማት የሚጠቀስባቸው እንከኖቻቸው ማስተካከያዎችን በመስጠት ለሀገርም ሆነ ለህዝብ የበለጠ የሚበጁበትን ነገር መፍጠር አይቻልም ወይ የሚሉ ጥያቄዎችም አብረው ይነሳሉ። በእነዚህ ላይ ያላችሁን ምልከታ እንድታጋሩኝ ይሁን። አሁን ከአቶ ስዩም ልጀምር። እርስዎ በህግ መታገድ አለባቸው በፌዴራል ስርም ውድቅ አለባቸው የሚሉ ሀሳቦችን ከሚያንሸራሽሩት መካከል ይመስሉኛል። አዎ፣ አመሰግናለሁ እነዚህ ኃይሎች ህግ መታገድ አለባቸው በፌዴራል ትዕዛዝ ስር መጠቃለል አለባቸው ብለን ለዘመቻ ስንነሳ ያየ ካየናቸው ነገሮች ነው። እነዚህ ኃይሎች የአደረጃጀታቸው ይወክለኛል ከሚሉት እኔ ወጥቼበታለሁ ከሚሉት ክልል ወይም ብሔር ውስጥ ነው። እነዚህ ኃይሎች በዚህ ሁኔታ ከቀጠሉ እነሱ ከወጡለት ወጥተንለታል ከሚሉት ከቆሙለት ብሔር ውጭ ያሉ ሌሎች ከዚያ ብሔር ጋር ተቀላቅለው የሚኖሩ የኢትዮጵያ ብሔር ብሔረሰብ አባላትን አይወክሉም ማለት ነው። እነሱ እዚያ ክልል ውስጥ ማጆሪቲ የሆነውን ነው የሌሎቹ መፈናቀል ይቀጥላል ማለት ነው። ኢመደበኛ የሆኑ በክልል ውስጥ የሚንቀሳቀሱ ኢመደበኛ የሆኑ ኃይሎች የሚያደርጉትን መደራጀት ለእነሱ ግብአት ይሆናሉ ብለን እንሰጋለን። ከእነዚህ አኳያም የእነዚህ ኃይሎች ወደ ፌዴራል ስር መጠቃለልን አጥብቀን እናሳስባለን መንግስት በዚህ ላይ እንዲሰራበት። ለእነዚህ ኃይሎች የሚበጀተው በርካታ በጀት በቢሊየን ብር የሚቆጠር የሀገር ምጣኔ ምጣኔ ሀብት ነው። ብዙ ስራ አጥ ያላት ሀገር እነዚህ ኃይሎች በተመደቡበት ተብሎ እነሱን ለማስታጠቅ እነሱን የተለያየ ነገር ለእነሱ ግብአት ለማስፈጸም ለማድረግ የሚደረገው ወጪ የሀገር ሀብት ነው የሚወጣው እንዲሁም ደግሞ በክልሎች መካከል አላስፈላጊ ግጭቶችና ደመፋሰሶች እንዲፈጠሩ ይጋብዛሉ። እኔ እስከዚህ ድረስ ታጥቄያለሁ፣ እኔ ይሄን አድርጌያለሁ በማለት እርስ በርሳቸው ትከሻ እየተለካኩ ክልሎች እንደ አንድ ሉዓላዊ ሀገር እርስ በርሳቸው የሚዋጉበት ሁኔታ ይፈጠራል ማለት ነው። በክልሎች ከአሁን በፊት ያየናቸው የተለያየ ግጭቶች ተፈጥረዋል። መንገድ ሲዘጉ ወጣቶች እነዚሁ ኃይሎች አብረው ቆመው እየተመለከቱ ያየንበት አለ። ሰዎች ሲገደሉ ቆመው የተመለከቱበት ሁኔታ ነው ያለው፣ ሲጨፈጨፉ። እነዚህ ነገሮች ለማስቆም እነዚህ ኃይሎች በፌዴራል ስር መጠቃለል አለባቸው፣ ወጥ እንዲሆን። የጦር መሳሪያዎች እንደዚሁ ባላስፈላጊ ሰዎች እጅ እንዲገቡ ማድረግ ይቻላል ግድቢያ ስር ዝርፊያዎች እንደዚሁ ይበረከታሉ በሀገሪቱ ውስጥ። እንዲሁም መጪው ምርጫ ነው። ምርጫን ለማስፈጸም ተቃዋሚ ፓርቲዎች የተለየ ከዚያ ክልል ውስጥ ከሚንቀሳቀሱት እነሱን ይወክሉናል ከሚሉት አካል ውጪ ሀሳብ ይዘው የሚመጡ የሀሳብ ፖለቲካ እንዳይካሄድ ይከላከላሉ። እነዚያ ተቃዋሚ ሀይሎች ላይ ወይም ተፎካካሪ ሀይሎች ላይ ችግር እንዲፈጠር ያደረጋሉ፣ ያስራሉ እነሱ ችግሩን በመፍጠር እንትን ይላሉ። ከዚህ ሁሉ በተለይ ደግሞ ችግር በተፈጠረባቸው ክልሎች የመከላከያ ሰራዊታችን ገብቶ ማረጋጋት እንዳይችል በዚህ አካባቢ የሚኖረው ሀይል የሚኖረው ህዝብ የመከላከያ ሰራዊትን እንደ ወራሪ እንዲያየው ያደርጋል። እነዚህና የመሳሰሉት ምክንያቶች እነዚህ ሀይሎች ልዩ ሀይልና ሚኒሻ ሀይል በፌዴራል ስር እንዲጠቃለሉ እነሱ በፌዴራል ስር ሲጠቃለሉ ፌዴራል መንግስት የራሱን የሉዓላዊ ሀገርን የማስከበር ስራውን አጠንክሮ እንዲሰራ ያደርጉታል። እነዚህ ኃይሎች በተናጠልክ ባሉበት ጊዜ ግን የሀገሪቱ ሉዓላዊነት ራሱ አደጋ ላይ ይወድቃል። ምክንያቱም ወራሪ መጣ ቢባል የትኛው ክልል ከየትኛውም ክልል ጋር እርስ በርሱ ትከሻ እየተለካካ ባለበት ሁኔታ ሀገሩን ለመከላከል የሚዘምት ኃይል የለውም። በቁጥርም ደረጃ ስናስበው ከአንዱ ክልል ያለው ሀገሪቷ ካላት አጠቃላይ የመከላከያ ሰራዊት ብዛት በላይ የሆነ ነው ያለው። እነዚህ ነገሮች በወቅታዊ ሶሉሽን ሊያገኙ ይገባል ብለን በማሰባችን ነው። ምክንያቶቻችን እነዚህና ሌሎች በጣም ብዙ ያልተጠቀሱ ምክንያቶች ሊኖሩ ይችላሉ። እነዚህ ኃይሎች በፌዴራል ስር ይጠቃለሉ ብለን ስንነሳ ምርጫ 2012 እየተቃረበ ነው። በተለይ ከክልል ልዩ ኃይሎች ጋር በተያያዘ የሚታዩ ተስፋዎችና ስጋቶችስ ምን ይመስላሉ? ብለን እነሱን ለማነሳሳት እንሞክር። አቶ ፍሬህይወት ወደ እርስዎ ልምጣ። በምርጫ 97 ማግስት የነበሩ የግጭት መንፈሶችን ያውቃሉ። አጣሪ ኮሚቴ ውስጥም ስለነበሩ ያላቸውን ጥልቀትና የነበራቸውን ሁኔታ ይረዳሉ ብዬ አስባለሁ። ከእሱ ጋር አገናኝተው ሊያጋሩ ይችላሉ። አብረውም ደግሞ እነዚህን ተቋማት በተመለከተ ምንና እንዴት መደረግ አለበት የሚለውንም ለማነሳሳት እንሞክር። እሺ፣ አመሰግናለሁ ሀብታሙ። ከምርጫ ጋር ተያይዞ የተነሳው ነገር ዘጠና ሰባት የምርጫ ጋር ተያይዞ የተፈጠረው ችግር አጣሪ ኮሚሽን ሰብሳቢ ስለነበርኩኝ፣ ለዛ ነው ቅድመም ስጋት አለኝ ያልኩት። አንደኛው በሀገሪቱ ያሉ የድሪ ፓርቲዎች፣ በየክልሉ የተቋቋሙ ፓርቲዎች በብሔረሰብ የተደራጁ ናቸው ከሞላ ጎደል። አሁን ኢህአዴግ ወደ ብልጽግና ተቀየረን ቢባል ሌሎች እንደገና በብሔረሰብ የተደራጁ አሉ ያ መንፈስ አሁንም ከዛ እዛ ሀገር ውስጥ እንደሰፈነ ነው ያለው ስለዚህ ባለፈው ጊዜ በዘጠና ሰባት ሰራዊቱም ፖሊሱም ደህንነቱም የክልል ፖሊስም የፌዴራል ፖሊስም ለኢህአዴግ ወግኖ ህዝብ ላይ ጉዳት አድርሷል። ይህ መቼም ይህን መካድ አንችልም ለረዥም ጊዜ ኢህአዴግ በሚከተለው ፖሊሲ ህገ መንግስቱን እንጠብቃለን በሚልም ይሁን በሌላ ግባብ የነበረው የፖሊስ ኃይል የነበረው የደህንነት ኃይል የነበረው የፌዴራልም ሆነ የክልል የጸጥታ አደረጃጀት በሙሉ ቱ በዘጠና ሰባት ለኢህአዴግ ወግኖ ነበር። አሁን በክልሎች የተቋቋሙት ክልሎቹም የተቋቋሙት በብሔረሰብ ላይ ተመስርተው ስለሆነ እነዚህ ለክልሉ የተቋቋሙ ድርጅቶ ምንድን ነው ልዩ ኃይሎች ምርጫ በሚካሄድበት ወቅት እዛ ክልል ውስጥ ያሉ የብሔረሰቦቻቸው ወይም የዛ ያቋቋማቸው የብሔረሰብ መንግስት ጥቅም ነው ብሎ በሚያምኑት ጉዳይ ላይ የሚያመቻምቻ አይመስለኝም። ምክንያቱም የተደራጁትን በዛ መንፈስ ስለሆነ፣ ስለዚህ ማን፣ መቼ፣ እንዴት አዞ ምን ችግር ሊፈጥርብን እንደሚችል ቁማር ነው እየተጫወት ነው ያለ ነው። አማራ ክልል ላይ የተደረጉ የተፈጠሩ ችግሮችን እናውቃለን። በቤንሻንጉል እንግዲህ በማስ ሚዲያም እንደምታውቁት ወደ ቤኔሻንጉል ውስጥ አማራ ላይ በደር ደረሰ ሲባል የአማራ ክልል ልዩ ኃይል ቤኔሻንጉል ድንበር አልፎ እንደዚህ ጉዳት አድርሷል የሚባልም ዜናዎች ነበሩ። አሁን እነዛ ዜናዎች ላይ ሄዶ ለመነጋገር አይደለም። ምርጫ ሲደረግ በምርጫው የሚያጣው የዛ ክልል አውራ የሆነ የብሔረሰብን ጥቅም የሚያቀነቅነው ኃይል ከሆነ ያን ሰራዊት ሊጠቀም ይችላል። ይሄ እንግዲህ ምናልባት አማራ ክልል ውስጥ የተካሄዱ የልዩ ሀይል የተቋቋመው ልዩ ሀይል መሀል የተፈጠረው ችግር ከምርጫ በኋላ ቢሆን ደግሞ ምን መልክ ሊይዝ እንደሚችል በአሸናፊ እና በተሸናፊ የፓርቲዎች ፓርቲዎች የሚባሉ ነገሮች አሁን ከሞላ ጎደል በብሔረሰብ የተቋቋሙ ስለሆኑ ስለዚህ ችግር ይፈጥራል። እኛ አሁን ከወገን ለሀያ ሰባት እና ለዛ በላይ አመታት ለሰላሳ ወይ አመት ያህል የወገንተኝነትን የብሔረሰብን አጀንዳ እያራመድን ቆይተን በዚቻውን በትንሽ ጊዜ ነጻ ወጥተናል፣ እና እንደዚህ በብሔረሰብ የተደራጀ አንድ ሰራዊት ሁላችንንም ይጠብቀናል ወደሚል ምዕራፍ ደርሰናል፣ ስነ ልቦናም ደርሰናል ብለን የምናምን ከሆነ በጣም የዋሆች ናል። ይህ በለሀያ ሰባት ዓመት ስለ አገሪቱ ሳይሆን ስለ እያንዳንዱ ብሔረሰብ እየተጎነጎነ የቆየው ነገር ከውስጣችን ጸድቶ እንደ አንድ ተከባብረን የሚኖርበትን እንደ አንድ ሀገር ተከባብረን የሚኖርበትን መንፈስ ለመፍጠር ቢያንስ አንድ ትውልድ እንኳ ያስፈልጋል፣ እንኳን አንድና ሁለት አመት። ስለዚህ ያሳስበኛል። ሁለተኛ ምን ይሁን የሚለው ላይ ይህ ነገር ህገ መንግስትን ማሻሻል አይፈልግም በመሰረቱ ይህን ነገር ለማስቀጠል ግን ህገ መንግስት ማሻሻል ይፈልጋል። አሁን ልዩ ሀይል ባለበት ለማስቀጠል ከተፈለገ ግን ህገ መንግስቱ መሻሻል አለበት። ህገ መንግስቱ በሚለው መሰረት ወደ ፌዴራል ለማጠቃለል ግን ህገ መንግስቱን ማሻሻል አያስፈልግም። ህገ መንግስቱን መፈጸም ነው የሚያስፈልገው። አሁን ህገ መንግስቱ ይፈጸም ወደ ፌዴራል ይጠቃለሉ ነው እኔ የህጋዊ ክርክር መሆንም ያለበት። ወደ ፌዴራል ሲጠቃለሉ እንግዲህ መነጋገር ይፈልጋል። ይህ ነገር ምርጫም ስለደረሰ ከክልሎችም ጋር መነጋገር ይፈልጋል። ይህ ነገር ከክልሎች ጋር መነጋገር ለምን ያስፈልጋል የሚለው የሚመጣ ክርክር የሚመጣ ከሆነ ክልሎች፣ አንዳንዶች ስጋት አለብን የእኛ መከታችን ይህ ሰራዊት ነው ብለው የሚያምኑ ከሆነ ስጋታቸውን በመቀለድ በማጣጣል ሳይሆን ስጋታቸው የጋራ ስጋታችን መሆኑን ተነጋግሮ ማሳመን ይፈልጋል። ሰግተናል አማራ ክልል አንድ ተከበናል የሚሉ ሰዎች ሲናገሩ ሰምቻለሁ። አማራ ውስጥ የነበሩ ትግራይ ውስጥን ተከበናል የሚሉ ሰምቻለሁ። እንግዲህ የኦሮሚያ መሀል ሀገር ስለሆነ ደግሞ ተከበናል ብሉም የሚቀላቸው ስለሆነ ተከበናል ይሉ ይችሉ ይሆናል እና አናውቅም። ስለዚህ እያንዳንዱ ይህ ፈብሪኬት የሚያደርገውን የስጋት ነገር ለብቻ የመጣብ ስጋት የለም፣ ስጋትም የጋራችን፣ ተስፋም የጋራችን ነው የሚል ዲስከሽን መጀመር አለበት። ይህ ጄኒውን ስጋት ከሆነ ካልሆነ በህገ መንግስቱ መሰረት ወደ ላይ መጠቃለል አለበት፣ ወደ ፌዴራል መጠቃለል አለበት። በዚህ ሂደት በተሳሳተ ስሌት ምናልባት ክልሎች መሀል ግጭት ቢፈጠር አቶ ስዬ አብርሃን እንዳሉት ጌም ቼንጀር ነው ሊሆን የሚችለው አደገኛ ነው። በጣም የታጠቀ ኃይል ነው ያለ በየክልሎቹ። ስለዚህ የመጨረሻ እንደው በዚህ አጋጣሚ ወደ ፌዴራል ደግሞ ሲጠቃለሉ የደርግ ጊዜ ሰራዊት ላይ እንደተፈጸመው አይነት እነዚህ በክልል የሰለጠኑ ኃይሎች ተበትነው ልጆች ያላቸው ናቸው ተበትነው ደግሞ መተኮስ የቻሉ ናቸው የለመዱ ናቸው ወይም ለዛ የተዘጋጁ ናቸው ተበትነው ለራሳቸውም ለቤተሰባቸውም ስጋት እንዳይሆኑ ኃላፊነት በተሞላ መልክ ወደ ፌዴራል መጠቃለል አለባቸው፣ ይዙም በፌዴራል ትእዛዝ መሆን አለበት የሚል ነው ያለ አስተያየት። ብርጋዴር ጄኔራል ካሳይ ደርሰው ልምጣ ቀደም ብለውም ጠቀስ አድርገውታል። እንጀራቸው ከእነዚህ ተቋማት ጋር የተያያዙ በሺዎች የሚቆጠሩ ሰዎች አል ና የእነሱን እጣ በመወሰን ጉዳይ ያለው ማህበራዊ ወሳ በአሁኑ አደረጃጀት ውስጥ በክልሎች ውስጥ የሚኖሩ ማህበረሰቦችን የሚቀርብ በቋንቋም ሆነ በተለያዩ የስነ ልቦና ሁኔታዎች የሚቃረብ ጦር መኖሩ ያን ያህል የከፋ ነገር አይደለም ብለው የሚሟገቱ ሰዎች ስላሉ የሁሉን አይነት ስሜት የሚያሟላ አንድ ተቋምና አንድ የጸጥታ ሁኔታ ለመፍጠር ምን አይነት እርምጃዎች መወሰድ አለባቸው ብለው ያስባሉ? የመፍትሄ ሀሳቦቹን ውስጥ ያገሩን እነዚህ ሰዎች መብታቸው ተጠብቆ አፈረስክ እኮ ስትል ከዛ አውጥተው ወደ ፌዴራል ፖሊስ ስታገባው ብቃት ያለው እዛ ውስጥ አግብተው የፌዴራል ፖሊስ አባል የሆነ ሌላውን እድሜውን ለጡረታ የደረሰው መጡን ጠብቀህ ታወጣዋለህ። ከዛ በኋላ ስልጠና ሰጥተህ በመላው አገሪቷ ትበትነዋለህ ነው ክፍል ክፍል ክፍል አድርገህ በመላው ኢትዮጵያን ትምላል። የጠባብነቱ ባይኖር ነው። አንድ ነገር ላልታለ ሶማሊያ ኢትዮጵያን በወረረች ጊዜ ደርግ እኮ ምንም ኃይል ስላልነበረው ገበሬውን ነው አንቅሶ ታጠቅ ጦር ሰፈር በጭቃ ውስጥ በሶስት ወር ውስጥ ተረባርጎ አሰልጥኖ ነው ያወጣው። አሁን ይሄንን ሰራዊት በአጭር ጊዜ ውስጥ ቆራጥነት ካለ ሙሉ ፈቃደኝነት ካለ አደጋው የሚሰማን ከሆነ ምልክቶች አይተናል። መመሪያና እንትን አድርጎ በደንብ በጽሁፍ በፕላን እንትን አድርጎ ማካፈት ይቻላል። ከዛ በኋላ ከሌላ ለምሳሌ ምዕራብ ያለውን ወደዚህ ደቡብ ያለውን ወደዚህ አድርገ በውዞ እንትን ማድረግ ትችላለን። ሌላ ነገር ልንገርም አብዲው ነገር አሁን እዛ ከሜላይ ተንጠልጥሎ እንዲያውም የቀደመታ ሚሊተሪ ሾ ሳያሳዩ ነበር። ከአቅም በላይ ታጥቆ እንዲያውም ለአገሪቷ እንደ ስጋት እየሆኑ ነው ያለ። ይህ ቀላል ነገር አይደለም። ይህ እኮ ምልክት ነው እኮ ወደ አዝማማ ይህን ነው ያለ። ስለዚህ በቆራጥነት ይህንን ነገር ነው ተነጋግሮ። ምንም አይደለም እኮ አቋም ነው እኮ። ከዚህ አቋም ወደዛ ውስጥ መክተት ነው ይሰራል። የማይሠራ ነገር የለም። በአጭር ጊዜ ውስጥ ተሰብተው እንትን ይበር ለምርጫ ካልከው እኔ አሁን ብዙ ሰዎች ሲናገሩም አንዳንዶች የፖለቲካ ሰዎችንም ሳገኛቸው ስጋት ነው። ሁሉም የሚናገረው ይሄ ነገር በእንደዚህ አይነት ሁኔታ በአጭር ጊዜ ሊሆን አይችልም፣ ችግር ይፈጥራል፣ ችግር ይፈጥራል የሚል ሰው ብዙ ነው። ስለዚህ ምንድን ነው ያ ታይም ቴብል፣ ከዚህች ቀን በኋላ ምጻት ይመጣል ተብሎ እኮ አልተሰጠንም። ሌላ ነገር አይደለም ይህንን አሁን የምልህን ነገር ካስተካከልክና ይሄንን ጥቁር ገደመና ከገፈጥከው በተረጋጋ መንፈስ ፖለቲካ ፓርቲዎችም ሄደው እንትን አሁን ማን ሞ ትግራይ ላይ ሄዶ አንዳንድ ፖለቲካ ፓርቲዎች ደ ሁሉ ቅስቀሳ ማድረግ ይችላሉ። ወይም አንዳንድ ክልል ይሸት ነው። ስለዚህ ሁሉንም ነገር ወግና ስርዓት ባለው መርስ ረጋ ብሎ እንትን ያደርጉ። እዚች ሀገር ላይ እንደገና ደም እንዲፈሱ እንደገና ረብሻ እንትን ይፈጠር። ዛሬ የአባይ ጉዳይ እያነሳን ነው። ለነማን ምቹ እንደምንሆን እወቁት። እነሱ ይቺን ደመና ነው የሚፈልጉ፣ ይቺን ቀዳዳ ነው የሚፈልጉ። ገንዘባቸውንም እየረጩ ነው ያሉት። የት የት ቦታ እንደሚረጩም አይቲንክ መንግስት መረጃ አለው። እንኳን መንግስት፣ እኛ ተራ ሰዎችን የት እየረጩ እንዳለ እናውቃለና ስለዚህ ከዛም አኳያ ማገናዘብ ያስፈልጋል። በራሳችን ላይ ችግር አንፍጠር። ይሄ መንግስት እኮ የተወሰነ ጊዜ ቢቆይ ገና ነገሮች መሬት ላይ ሰክኖ ሳይቀመጡ የተነሳው አዋራ መሬት ላይ ሳይዝ እንደገና ሌላ ቄስ እናምሳ ማለት ሌላ አይዋጥልኝ። አቶ ስዩም የሚጨምሩት ንስማ። አመሰግናለሁ። ብዙም የምጨምረው ነገር የለም። ሀገራችን አሁን ስለ ምርጫው ስለተነሳ ሀገራችን እንግዲህ አሁን ያለችበት ሁኔታ ዲሞክራሲ ጽንሰት ላይ ያለበት ሁኔታ ነው። ይሄ ሀይል በዚህ አሁን ባለበት አደረጃጀት ከቆየ ዲሞክራሲን የማዋለድ ሂደቱ ይጨናገፋል ብለን እናስባለን። ምክንያቱም አሁን ባለው በሀገሪቱ ሁኔታ ውስጥ እየተፈጠረ ያለው ችግሮች በተፈጠሩበት ጊዜ እኛ የእኛ ነው የማይሉት አካል በዚያ ቦታ ላይ ምንም አይነት ከለላ በማያገኝበት ሁኔታ ኢትዮጵያ ውስጥ ዲሞክራሲያዊ ምርጫ ተደርጎ ሕዝብ የስልጣን ባለቤት የሚሆንበት ነገር ይመጣል ብሎ ስለማይጠበቅ እነዚህ ኃይሎች ነገ ዛሬ ሳይባል መንግስት አስፈላጊውን ስራ ሰርቶ ወደ ፌዴራል ፌዴራል ስንል ፌዴራል መንግስት ፌዴራል ስርአቱም ቢሆን አደጋ ነው። እውነተኛ የኢትዮጵያ የፌዴራል ስርአት ለመመስረትና ፌዴራሉን ለማቆም የእነዚህ ኃይሎች መኖር በፍጹም እንቅፋት ነው የሚሆነው። እነዚህን ኃይሎች በፌዴራል ስር ይጠቃለሉ ብለን ስንነሳ የግድ በሰራዊት ውስጥ ብቻ መጠቃለል ያለባቸው አይመስሉ፣ በልማት ስራ ላይ ማሳተፍ ይችላል። ፌዴራል መንግስት በተለያዩ ሀገሪቱ የምትፈልጋቸው የሰው ልጅ ፓወር፣ ማን ፓወር የምትፈልግባቸው ቦታዎች አሉ። በእነዚያ ውስጥ ሁሉንም እንደ ክህሎት እንደ ችሎታው ስልጠና እየሰጠ ወደዚያ ማስገባት አለ። ይሄ ትልቅ ኃላፊነት ነው ለመንግስት። ያንን ኃላፊነትን መወጣት መቻል አለበት ብለን እናስባለን። ምክንያቱም የታሰበውን ነገር ለማድረግ ሀገር ልትጠፋ ክልሎች እርስ በርሳቸው የሚገዳደሉባት ሀገር መሆን የለባትም። ትከሻ የሚለካኩበት መሆን የለበትም። ለአንድ ሀገር ሰራዊት ማለት ሉዓላዊት ሀገርን ለመጠበቅና በሀገሪቱ በሀገሪት ውስጥ ያሉ ችግሮች ሲፈጠሩ እነዚያን ችግሮች ለመፍታት የሚሄድ እንጂ ለአንዱ ከለላ ለአንዱ ደግሞ አጥቂ የሚሆን ኃይል በተደራጀበት ሁኔታ መሆን የለበትም ብለን ስለምናስብ ነው ይህንን ዘመቻ የጀመርነው። ለፌዴራል ሶሉሽን ሊሆን የሚችለው ፌዴራል በመከላከያ አስፈላጊ ትምህርት ነው። አሁን እነዚህ ኃይሎች ሲዋቀሩ፣ በብሔር ደረጃ ሲዋቀሩ ብሔሮች ራሳቸውን የነሱ የሆነውን ብሔር እንዴት መከላከል እንዳለባቸው እንጂ ሉዓላዊት ሀገራቸውን እንዴት መጠበቅ እንዳለባቸው አይደለም። እየተማሩ የሚወጡ የፖለቲካ ትምህርት ያስፈልጋቸዋል። ሀገር መከላከል፣ ሉዓላዊት ሀገር ማለት ምንድን ነች የሚል ትምህርት ተሰጥቶ ወደ ፌዴራል መከላከያ ኃይል እና ፌዴራል ፖሊስ ስር መጠቃለል አለባቸው ብለን እናስባለን። የክልል ፖሊስ ለምን አይሆኑም ተብሎ የሚጠየቅበት ጊዜ ካለም በክልል ስም የመቀየር ጉዳይ ብቻ ነው ሊሆን የሚችለው። በያዙት ትጥቅ እነሱ እስከ አፍንጫቸው በታጠቁበት ሁኔታ የክልል ፖሊስ መሆን የማይችሉበት ሁኔታ ነው ያለው። እና ይሄንን ነው ሊጨምር የምችለው። አመሰግናለሁ። አቶ ፍሬዮት ሳሙኤል፣ ብርጋዴር ጀኔራል ካሳዬ ጨመዳ፣ አቶ ስዩም አሰፋ በአጭር ጊዜ ውስጥ ምልከታችሁን ስላጋራችሁን እጅግ በጣም እናመሰግናለን። መልካም ምሽት ይሁንላችሁ። እናመሰግናለን።